በሱሪያ የተደረገውን የኬሚካል ጥቃት ተንተርሶ አሜሪካ፣ ፈረንሳይና እንግሊዝ ያቀረቡት ሰነድ የሶሪያው ጦር በግላጭ ለዓለም አቀፉ መርማሪ አካል ክፍት እንዲሆን የሚልና ሌሎችንም ሀሳቦች ያካተተ ነው ተብሏል። ይህንንና ጥቃቱ ማን እንዳደረሰ በግልጽ ሳይረጋገጥ የማውገዝና ውሳኔ የማስተላለፉን ሀሳብ ሩሲያ በመቃወም አሜሪካ ደግሞ በመደገፍ ተከራከሩ። ከሩሲያ ጋር አቋም የያዘች ሀገር ቦሊቪያ ስትሆን ኢትዮጵያ፣ ቻይናና ካዛኪስታን ድምፀ ታቅበው አድርገዋል። በመንግስታቱ ድርጅት የኢትዮጵያ ጉዳይ ቃል አቀባይ አቶ ብሩክ መኮንን ከዶቸበለ በጉዳዩ ላይ ለቀረበው ጥያቄ መልስ ሲሰጡ የደረሰውን የጦር መሳሪያ ጥቃት በሚመለከት ቀደም ሲል በካውንስል ውስጥ ካወገዙት ሀገራት አንደኛዋ ኢትዮጵያ ነች እና የትላንትናው ድምፅ ጥቃቱን ከማውገዝ ጋር የሚያያዝ ሳይሆን በካውንስል ውስጥ ካለው በጋራ በአንድ ድምፅ ጥቃቱን ከማውገዝ ጋር ተያይዞ የተሰጠ ድምፅ ነው የሚሆነው። ጥቃቱ ያደረሰባቸውን ጉዳቶች እና ማን እንዳደረሰው ተጨማሪ ምርመራ ለማድረግ በቀረበው የውሳኔ ሀሳብ ላይ የካውንስሉ አባላት በተለይ ራሺያ እና አሜሪካ አንድ አቋም ማራመድ ስላልቻሉ የተለያዩ ድርድሮች ሲካሄዱ ነበር። በዛ ውስጥ ኢትዮጵያ በተለይ ከአስሩ ተለዋጭ አባላት ጋር ሀሳብ በማቅረብ እነዚህ የልዩነት ሀሳቦች እንዲጠብ ጥረት ስታደርግ ቆይታለች። ነገር ግን ሁለቱም በተለይ ራሽያ እና አሜሪካ የምርመራ ሂደቱ እንዴት ይሁን የሚለው ላይ መስማማት ባለመቻላቸው ነው። ማለት የትናንትናው ድምፅ ራሽያ ተቃውሞ በአስር ሀገራት ድጋፍ እና በሶስት ሀገራት ቻይና፣ ኢትዮጵያ እና ካዛክስታን በድምፅ ታክቦ ትላንትና የተላለፈው በአጭሩ ኢትዮጵያ ራሷን ችላ እንጂ ሌላን ሀገር ደገፋ አይደለም ነው አይደለም፣ በፍጹም አይደለም። እንደውም ሁሉም የተስማሙበት ሰነድ ሀሳብ ካቀረቡት ሀገሮች መካከል ቀዳሚዋ ኢትዮጵያ ነበረች እና ራሷን በቻለ ሁኔታ ነው ያንን ድምፅ የሰጠ ነው ይሄ። ኢትዮጵያ ድምፀ ተአቅቦ ያደረገችበት ዋነኛው ምክንያት በካውንስሉ ውስጥ በጋራ መስማማት ባለመኖሩ ምክንያት ነው። ይህንንም እዛው የሴኩሪቲ ካውንስል ውስጥ ባደረግነው ንግግር ላይ በግልጽ አስቀምጠናል። በዋነኛነት የጋራ ሁሉም የካውንስል አባላት የተስማሙበት ሰነድ ባለመሆኑ ምክንያት ነው እና ይሄ ቻይናን በመደገፍ ወይም ባለመደገፍ የተደረገ ድምፅ አለመሆኑ ነው የምገልጽልህ። ዶክተር ምስማኩ አስራት በውጭ ጉዳይ ሚኒስትር በዓለም አቀፍ ግንኙነት ውስጥ የሰሩ ባለሙያ ናቸው። በአሁኑ ጊዜ ደግሞ ዩናይትድ ስቴት ውስጥ በግል የሳይንስና ቴክኖሎጂ አማካሪነት ይሰራሉ። ጉዳዩን አስመልክተው የሚከተለውን ሀሳብ ለዶቸ በለ ሰጥተዋል። ይሄ ኬሚካል እንትን ተረጭቷል የሚባለው በነጻ በኢንዲፐንደንት በሆነ ኮሚሽን አልተጣራ አሜሪካኖቹ ያሉት ነው። ያ ሲረጋገጥ ድረስ ተረጨ የሚለውን ነገር እኔ ሙሉ በሙሉ ለመቀበል ያስቸግረኛል። ኢትዮጵያ ሴኪሪቲ ካውንስል አባል ሆና አብስቴን ማድረጓ በእውነቱ በጣም ደጋፊዎቿ ከሆኑት ከአሜሪካ፣ ከእንግሊዝ በተለይ ከሁለቱ ሀገሮች መለየቷ በአንድ በኩል የተሻለ አቋም ነው። እንደ ራሽያ ብትቃወም ደስ ይለኝ ነበር። በእኔ አስተያየት ግን አብስቴን ማድረጉ እንግዲህ አማካይ ምርጫ ነው። ብዙም ክፉ አድርጌ አላየሁም። ምክንያቱም ለሲሪያም ሆነ ለኢራቅ ዲስታቢላይዜሽን እና ሀገሩን የማፍረስ እና ሲቪል ወር ስት የማስገባት ተጨመሪያው ተጠያቂ አሜሪካ ነው። በዋር ክራይምስ ሆነ በምን ሆነ አሜሪካ መንግስታት ናቸው በዚህ ሊጠሩ የሚገባቸው። ለዶይቸ ቬለ ራዲዮ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ